የአዲስ አበባውን ማስተር ፕላን በመቃወም ለሰላማዊ ሰልፍ በወጡ የኦሮምኛ ቋንቋ ተናጋሪ ኢትዮጵያውያን ላይ በመንግስት ኃይሎች ተፈጽመዋል ያሉትን ግድያ፣ ድብደባና እስራት በመቃወም እዚህ በዋሽንግተን ዲሲ እና አካባቢዋ የሚኖሩ የኦሮሞ ማህበረሰብ አባላት ካለፈው ረቡዕ ጀምሮ የረሃብ አድማ ተቀምጠዋል። መንግስት በዜጎቹ ላይ እያደረሰ ያለው ችግር ተባብሶ ቀጥሏል የሚሉት እነዚሁ በዋይት ሀውስ ቤተ መንግስት ፊት ለፊት ለሶስት ቀናት በረሃብ አድማ የተሳተፉ 30 የሚጠጉ ሰዎች አላማቸው ሁኔታውን ለአሜሪካና ለዓለም ሕዝብ ለማሳወቅ መሆኑን ይናገራሉ። ባልደረባችን ነሞ ዳንዲ ትናንት ጎብኝታቸው ነበር። ያጠናቀረውን ዘገባ ሶሎሞን ክፍሌ ያቀርበዋል። እንኳንስ ረሃብና ጥም ተጨምሮበት የወቅቱ የአካባቢው አየር ሁኔታ በጣም ሞቃት በመሆኑ ያደክማል። አድመኞቹ የተቀመጡበት ስፍራ ደግሞ ገላጣ ሜዳ ላይ በመሆኑ በሁለተኛው ቀን ሳገኛቸው አብዛኞቹ ተዳክመው ነበር ይላል ነሞዳንዲ የረሃብ አድማውን አስተባባሪ ከተሳታፊዎቹም አንድ ሁለቱን አነጋግሯል። ስማቸውንና ኃላፊነታቸውን በማስተዋወቅ ይጀምራሉ። ስሜ ብርሃኔ ይባላለው ዋሽንግተን ዲሲ ውስጥ ለኦሮሞ ኮሚኒቲ ከስራ አስፈጻሚዎች አንዱ ነኝ። ባለፈው ብዙ ሰላማዊ ሰልፍ በተደረገው ብዙ ሰውን የወጣው በዛን ሰዓት ጥያቄያችንን ለስቴት ዲፓርትመንት ለሴክሬታሪ ኬሪ ያስገብተን ነበረ። እነሱም ደግሞ ኦሮሞ ኮሚኒቲ ተወካዮችን ጠርተው አነጋግረዋል። ለጥያቄያችን መልስ ሰጥተዋል። ያለውን ችግር እንደሚያውቁ አሳውቀውናል። እነሱም ደግሞ በበኩላቸው በዛች ሀገር ውስጥ ላለው የሰው ልጅ የመብት ረገጣ በበኩላቸው እንደ ያህ እንዲቀርና የሚችሉትን እንደሚያደርጉ አረጋግጠውልናል። አስተባባሪዋ መልእክታቸውን በዓላማቸው መሠረት ለአሜሪካና ለቀረው ዓለም ለማድረስ ያደረጉት ጥረት መሳካቱን ከመግለጻቸውን በላይ በተሳታፊዎቹ ቆራጥነት መኩራታቸውንም አስረድተዋል። ወይዘሮ ብርሃኔ አክለውም የረሃብ አድማ ስናካሄድ የጀመር ነው ያለንበት፣ እንደ እዚህ አካባቢ ዋይት ሀውስ ፊት ለፊት ነን። ዋይት ሀውስ ደግሞ ብዙ ቱሪስቶች የሚገኙበት ነው። ከዚህ ውስጥም የሌሎች ሀገራት የሂማን ራይት ዎች ተከራካሪዎች እንዳሉና ለዚህም ኬዝ ዚ አሜሪካ ለዚህም ጉዳይ ይመጧሉ። እነሱ የእኛ ፖስት ያደረግነውን እኛ የያዝነውን መፈክርና ፎቶዎችን በማየት ተጠግተው ምን እንደሆነ አንብበው እኛ እኛም ደግሞ ለምን እዚህ እንዳለን አስረድተንላቸው ሲመለሱ እነሱም በበኩላቸው በሀገራቸው ላይ ተመልሰው ይህን የህዝብና የሰው መብት ረገጣ ኢትዮጵያ ውስጥ ያለውን ከመንግስታቸው ጋር እንደሚሰሩ ከድርጅታቸው ጋር እንደሚሰሩ የብራዚል የጀርመን የሆላንድ የራሽያ ብዙ ቱሪስቶች ናቸው ና ሁማን ራይቶች ነው መጥተው ያነጋገሩን። እንደዚሁም አሜሪካም ያሉት እኛም አሜሪካ ሲቲዝንስ እንደ መሆናችን መጠን እነሱም ከእኛ ጋር ሆነው እኛ ለህዝባችን ስናለክስ ለህዝባችን ለማድረግ የምንፈልገውን የሰው መብት መረገጥ እንዲቆም ለምናቀርበው ጥያቄ ከእኛ ጋር ሆነው እነሱም እንደሚካፈሉ የተለያዩ ህዝቦችንና አገሮች ሀገሮች የመጡ ተወካዮችን ብዙ ሰው ለማነጋገር ችለናል ማለት ነው። ነሞ ዳንዲ በረሀብ አድማው ከተሳተፉ መካከል ያነጋገረው ራሱን በቀለ ቶሎ ሳሲል ያስተዋወቀው በበኩሉ የመጣበትን ምክንያት ገልጾለታል። እንግዲህ እዚህ የተሰበሰብ ነው በዛሬው ቀን በሀገራችን በኢትዮጵያ ውስጥ ያለው የእኛ ህዝብ በመንግስት በየቀኑ እየተገረፈ ቶርቸር እየተደረገ ስላለ፣ ያንን ደግሞ የሚያደርጉት ጉልበት ኖሯቸው ወይም ደግሞ ራሳቸው ችለው ሳይሆን እነዚህ የወስተርን የሆኑት ገቨርንመንቶች ላይክ አሜሪካ ና አውሮፓ ያሉት መንግስቶች ስለሚረዷቸው ና መሳሪያ ና ገንዘብ እየሰጧቸው ስለሚረዷቸው ያንን በማግኘት ነው እኛን ህዝብ እንደዚህ የጨፈጨፉ ና ቶርች እያደረጉ ግማሹን እስር ቤት እያሰሩ ግማሹን ደግሞ በየበረሃው እየሰደዱ እየገደሉ ያሉት ይህንን ስለሆነ ይህንን ለመቃወም ነው እንግዲህ ዜ ተሰበሰቡ ነው ና እዚህ ነዋሪ ሆነን ታክስ እየከፈልን የእኛ ታክስና ገንዘብ እነሱን የሚረዱበት ምክንያት ምንም የለም። የእኛ ሕዝብ የሚያልቅበት ገንዘብ ከሆነ እዚህ ቁጭ ብለን ታክስ የምንከፍልበት ምክንያት የለም። ያንን የእኛን ገንዘብ ለነሱ እንዳይሰጡና መሳሪያም እንዳይሰጡና የእኛን ሕዝብ እንዳያስጨርሱ ለማድረግና ለመጠየቅ ነው እዚህ ተሰብስበው ነው አደረግነው። በዋሽንግተንና አካባቢዋ ከሚኖሩ የኦሮሞ ማህበረሰብ አባላት በረሃብ አድማው የተሳተፉ ሴቶችም የበኩላቸውን ተናግረዋል። ራሳቸውን በማስተዋወቅ የሚጀምሩት ተሳታፊዎች ሁሉም የሚሉት እህት፣ ወንድም፣ እናት፣ አባቶቻችን ላይ በኢትዮጵያ ወታደሮች እየተወሰደ ያለው የኃይል እርምጃ ይቁም ነው። ስሜ ደራርቱ ጌታቸው ጅጊ ይባላል። እዚህ የተገኘሁት የረሃብ አድማ አድርገን ነው የወያኔ መንግስት በኦሮሞ ተማሪዎች ላይ እያደረገ ያለውን ነገር እንዲያቆም ነው። እዚህ ጋር ራባድማ አድርገን ያለ ነው። የኦሮሞ ተማሪ ላይ ብቻ ሳይሆን ገበሬ ላይ እያደረገ ያለውን ገበሬ እየተፈናቀለ ነው ያለው በማስተር ፕላኑ የተነሳ ና ያ ማስተር ፕላን እንዲቆም የዓለም ሕዝብ እንዲያውቀው ነው እዚህ ጋር ተገኝተን ራባድማ አድርገን ያለ ነው። ስሜ ገነት ይባላል። እኔ ዛሬ እዚሁ የተገኘሁት የኦሮሞ ተማሪዎች ያለ ጥፋታቸው፣ የገበሬው ጥያቄ፣ የገበሬው መፈናቀል ልክ አለመሆኑን ለመጠየቅ እና ለዛው ምላሽ ለማግኘት ሲሉ ሰላማዊ ሰልፍ አድርገው ምላሻቸው ግን ጠመንጃና የደም መፋሰስ ከዛም አልፎ ተርፎ የግድያ መሆኑ አስቆጭቶኝ ይሄም ደግሞ ዲሞክራሲያዊ ሆናለሁ ብላ በምትሄድ ሀገር ውስጥ በጠመንጃ አፈሙዝ በእያንዳንዱ ጓዳ ጉድጓዳ ውስጥ እየገቡ ወጣት ተማሪዎቻችንን የነገ ብሩህ ተስፋ የሆኑትን የዩኒቨርሲቲ ተማሪዎች፣ ሳይንቲስቶች ሊሆኑ የሚችሉ ዶክተሮች ለመሆን የሚችሉ አገር መሪ ለመሆን የሚችሉትን በመቅጨት የሚደረገው ግድያና እስራት እንዲቆም ልጆቻችን በሰላማዊ መንገድ በሚወጡበትና ለምን እንፈናቀላለን ብለው አባቶቻችን፣ እናቶቻችን ለምን አቅመደካማዎች ይፈናቀላሉ ብለው በሚሉበት ጥያቄ በሚያነሱበት ጠመንጃ አፈሙዝና አንት ግድያ ተፈጽሞባቸዋል። ያ ትክክል አለመሆኑንና የዚህ ሀገር መንግስትም ማዕቀብ እንዲያደርግና ገንዘብ እየላከ እነሱን እያደለበ ልጆቻችንን እንዳያስገድል ይህንኑ ተጽዕኖ እንዲያደርጉ በማስመልከት ነው ዛሬ ነው እዚህ የተገኘሁት። ለሶስት ቀናት የታቀደው የረሃብ አድማ ዛሬ እንደሚያበቃም ባልደረባችን ነሞዳ እንዲህ ዘግቧል። ስለዚሁ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ምላሽ ተጠይቆ ነበር። ስለ ረሃብ አድማውና በተሳታፊዎቹ ተነስተዋል ስለተባሉ ተባሉ ጉዳዮች የሚያውቀው ነገር እንደሌለ ነው ያስረዳው። የኢትዮጵያ ባለሥልጣናት ከዚህ ቀደም ግን የኦሮሚያ ተጓዳኝ ከተሞችን ያጠቃለለውን የአዲስ አበባ ኢንቲግሬትድ ማስተር ፕላን በመቃወም ኢትዮጵያ ውስጥ በተካሄዱ የኦሮሞ ተማሪዎች ሰላማዊ ሰልፍ ላይ የተወሰደውን እርምጃ አስመልክቶ ምላሽ መስጠታቸው ይታወሳል። ያም የተማሪዎቹ ጥያቄ ትክክለኛ ቢሆንም ሰልፉን ለፖለቲካ ጥቅማቸው ለመዋል ያቀዱ ጸረ ሰላም ኃይሎች እጅ በማስገባት በሕዝብ ንብረት ላይ ጉዳት ስላደረሱ የመንግሥቱ የጸጥታ ኃይሎች ሰላም ለማስጠበቅ እርምጃ ወስደዋል የሚል ነው ሲል ነሞ ዳንዲ ሪፖርቱን አጠቃሏል።